እንኳን ለመስቀል በዓል በሰላም አደረሳችሁ። በኢትዮጵያ የመስቀል በዓል የሚከበርበት ዋናው ምክንያት ይለናል ዘጋቢያችን ንጉሴ አክሊሉ ከአዲስ አበባ በኦርቶዶክስ አስተምሮ መሠረት ግማደ መስቀሉ በንግሥት ዕሌኒ አማካይነት በመገኘቱ መሆኑን የሃይማኖት ድርሳናት ያውሳሉ። ንግሥት ዕሌኒ መስቀሉን ያገኘችው በወረሃ መጋቢት አስረኛው ዕለት መሆኑንም የድርሰትና ሃይማኖታዊ ገድሎች ተመራማሪ መላከ ምክር ከፍ ያለው ጽፈዋል። በኢትዮጵያ የመስቀሉ ክብረ በዓል መስቀሉ በተገኘበት መጋቢት እስከ መከበር ሲገባው ታዲያ በየዓመቱ በጥንት ስርዓት መስከረም አስራ ስድስትና አስራ ሰባት ነው የሚከበረው፣ ምክንያቱ ምንድን ነው ሲል ዘጋቢያችን ንጉሴ አክሊሉ ምሁሩን ጠይቋቸዋል። እሺ እንግዲህ መላከ ምክር መስቀሉ መጋቢት አስር ቀን ተገኘ። ከዛስ ከዚያማ መጋቢት አስር ቀን ከተገኘ በኋላ እንደምታውቀው በአብይ ጾም ተርላ ደስታ የለም። በኢትዮጵያ ቤተ ክርስቲያን ሐዘን ነው፣ ጾም ነው፣ ጸሎት ነው፣ ስግደት ነው። ክርስትና እንኳ አይነሳም በአንዳንድ ደብር ከአክብሮታቸው የተነሳ። ስለዚህ መጋቢት አስር ቀን በቤተ ክርስቲያን ብቻ በዓሉ እየታሰበ ይውላል። በኦፊሻል ግን ለማክበር አብይ ጾም ተድላ ደስታ የማይገባው የሱባኤ ጊዜ ስለሆነ መስቀሉ እንደዚህ ለልጁ ለቆስጠንጢኖስ የምስራችን የምስራችሁን ችቦ አብርታ በኢየሩሳሌም ተራራዎች እየተቀጣጠለ ችቦ ሆኖ ለእሱ የምስራችሁ መስቀሉን አገኘሁት ልጄ ደስ ይበል ስትለው እሱም ሳይውል ሳያድር ተነስቶ ብዙ ገንዘብ ይዞ እናቱን ለማስደሰት ቅዱስ መስቀሉንም ለመሳለን ወደ ኢየሩሳሌም ገስግሶ ሄደ። ከዚያ ለእናቱ መስቀ- የቅዱስ መስቀል ቤተ ክርስቲያን እንድታሰራ ገንዘብ ሰጣት፣ ብዙ ገንዘብ። አሁን የላቲን ቤተ ክርስቲያን ያለበት ሆሊክሮስ ቅዱስ መስቀል ይላል፣ ኢየሩሳሌም ተሠርቶበታል። ከዚያ ሄዳ ሄዳ አድርሶ የደስታው ተካፋይ ሆኖ ተመለሰ ንጉሱ ኮንስታንቲኖስ። እሷ ግን ከዚያ ቆይታ ቤተ ክርስቲያኑን አሰርታ መስከረም አስር አስራ ስድስት ቀን ቅዳሴ ቤቱ ሲከበር የቅዱስ መስቀልን ባለ ክብር የመገኘቱንም ከቅዳሴ ቤቱ ጋር አያይዛ ቤተ ክርስቲያን መስከረም አስራ ስድስት እና አስራ ሰባት በዓል ፋሲካ ስለሆነ ሱባኤ ስለሌለ ጾም ስላልሆነ እዚያ ላይ አክብረዋለች። ምክንያቱም ያ በቤተ ክርስቲያን ይከበራል መጋቢት አስር ቀን ነገር ግን ቅዳሴ ቤቱ ሲከበር በዓሉ በአደባባይ ነገሥታቱም ሊቃውቱም ሕዝበ ክርስቲያኑም ተሰብስቦ በአደባባይ ያን ጊዜ ሌን ያበራችሁ ችቦ ምልክት ይሆን ዘንድ ከፍተኛ ችቦ እየበራ እዩህ በባዬ መስከረም ጠባይ መስከረም እንደምታውቀው ጨለማዊ የክረምቱ ዘመን አልፎ፣ ብርሃን የወጣበት አደይ አበባ የፈነደቀበት ትውልድ የሚደሰትበት ውሃ እየጠራ የመጣበት ወርፎ ዶፎ ወርዶ ስለዚህ ከመስከረም ላይ የተከበረበት ምክንያት ይሄ ነው። ያ ግን በቤተ ክርስቲያን ነው የሚታሰበው ይህ ግን በአደባባይ ነው ካህኑ ካህናቱ በአሌታ በዝማሬ የጨዋ ልጁ በሆታ ሴቱ በእልልታ የሚያከብረው መስከረም አስራ ስድስት አስራ ሰባት ቀን አመሰግናለሁ ከመልአከ ምክር ከፍ ያለው መራሂ ወደ አንድ እውቅ ድምፃዊ ልውሰዳችሁ እውቁ ድምፃዊ ጥላሁን ገሰሰ ከተወለደ ልክ ዛሬ መስከረም አስራ ሰባት ቀን ሰባ አምስት ዓመት ሆነው እንደ አልማዝ ኢዮቤሊዩ ማለት ነው። በዕድሜው የአልማዝ ኢዮቤሊዩ መድረስ ዙሪያ ለመነጋገር ባለቤቱን ወይዘሮ ሮማን በዙን በተደጋጋሚ ለማግኘት ሞክሬ ሳይሳካልኝ ቀርቷል። ጥላሁን በሞተ ሰሞን አመታዊ ዝግጅት በየአመቱ እንደሚደረግለት በብሔራዊ ቲያትር ተነግሮ ነበረ። ትናንትና ብቻ ለማስታወስ ያህል ተደርጓል። ከዛ ወዲህ ግን በየአመቱ ምንም ዝግጅት ሳይደረግ ነው የቆየው። በአጠቃላይ በወቅቱ የተነገረው ወሬ ሆኖ ነው የቀረው። ጥላሁን የሙያ አባታችን ነው የሚሉት አርቲስቶች ሁሉ የት ደረሰ ያሰኛል። እይከብር ነቢይ በሀገሩ ከሰሰ ይቅዳናቂው ነኝ። ዛሬ በሕይወት እያለ በየለት በዓሉ ቀን እንደሆነ አስታውሳለሁ። ሆኖም እዚህ መጥቼ በማይበት ጊዜ ማስታወሻ ይሆን ዘንድ አበባ እንኳን ተቀምጦበት አላየሁም። ብዙ ልጆች መሆኑ ቤተሰቦች፣ ዘምር አዝማሪ እንዳል ታውቃለሁ። ሆኖም ግን ሰው አምስተኛ ልደት በዓሉ እንደሆነም አስታውሳለሁ። ስለዚህ ይህን ነገር እዚህ ማየት አልቻልኩም። እንዲሁም በአሁኑ ላይ በዚህ ቀን ተወለደ፣ በዚህ ቀን መወትነ የሚል ምንም አይነት መግለጫ ባለማግኘቴ በዚህ ጉዳይ ስንጨቃጨቅ ካሉት ሰዎች ጋር እዚህ ጋር በአጋጣሚ አንተ መተህ አነጋገርኩኝ። ስማቸው እንዲጠቀስ ያልፈለጉ የጥላሁን የዶክተር አርቲስት ጥላሁን ገሰሰ አድናቂ ናቸው። ስለ ዛሬው የመስቀል በዓል ታሪክና የጥላሁን ገሰሰን ሰባ አምስተኛ ዓመት የልደት በዓል አንስተን በአጭሩ ተጫዋወት ነኝ እድሉን ካገኘሁና ዛሬም መስከረም አስራ ሰባት ቀን ቀኑ ከገጠመኝ ወደ ሌላ ታሪክ ባሸጋግራችሁ ባጭሩ ልክ የዛሬ ዘጠና ዘጠኝ ዓመት መስከረም አስራ ሰባት ቀን ሺ ዘጠኝ መቶ ዘጠኝ አመተ ምሕረት ንግስተ ነገስታት ዘውዲቱ ምኒልክ ዘውድ ሳይጭኑ ከአያታቸው ከአጤ ምኒልክ ቀጥሎ ኢትዮጵያን ያስተዳድሩ በነበሩት በልጅ ኢያሱ ግር ተተክተው ንግስተ ነገስታት ዘውዲቱ ምኒልክ ተብለው ነገሱ። ብዙ ጊዜ ስለ ነገስታት ታሪክ ስናወራ በተለይም ደግሞ በቅርቡ እዚህ መስቀል አደባባይ አብዮት አደባባይ የኢትዮጵያን መሪዎች የሚያሳይ ምስል ተሰቅሎ ነበር እና የአጼ ቴዎድሮስን የአጼ ዮሐንስን ቀጥሎ የአጼ ምኒልክን ከምኒልክ ቀጥሎ ንግስተ ነገስታት ዘውዲቱን ዘለው የሚያስቀምጡት የአጼ ኃይለሥላሴን ነው። ከዛ ኮሎኔል መንግስቱ፣ ከዛ ቀጥለው ደግሞ የሽግግር መንግስቱ ፕሬዚደንት የነበሩትን አቶ መለስ ዜናዊን ንግስት ዘውዲቱ ብዙ ጊዜ ይረሳሉ። ለምን? ከ1909 እስከ 1922 ኢትዮጵያን የመሩ ንግስት ናቸው። ኢትዮጵያውያን ሴቶች ስለ ግርማዊት እቴጌ ጣይቱ ብዙ ጊዜ ይናገራሉ። ትክክል ነው። እኚህ ንግስት ግን ምንም አይነሱም። እንደውም አገሪቱን በመሪነት ዘውድ ጭነው ያስተዳድሩ የነበሩ ናቸው ለ13 አመታት። በንግሥተ ነገሥታት ዘውዲቱ ዘመን ብዙ ታሪካዊ ስራዎች ተሰርተዋል። ወደፊት በሌላ ፕሮግራም የምንመለስበት ይሆናል። እይከብር ነብይ በሀገሩ መልካም የመስቀል